በጣም አመሰግናለሁ ዶክተር ሚልኬ ሳሜ ደጋ፣ ዛሬ አርባ ምንጭ ገሙ ጎፋ ዞን ውለው ወደ አዲስ አበባ ሲመለሱ መንገድ ላይ ነው ያገኘሁት። ስለ ተሳትፎ አመሰግናለሁ። ከገሞ የሀገር ሽማግሌዎች አንዱ አቶ አንጀሎ አርሴ፣ በፕሮግራማችን ለመሳተፍ ፈቃደኞች ስለሆናችሁ ሁለታችሁንም አመሰግናለሁ። ዶክተር ሚልኬ ሳሜ ደጋ በምን ምክንያት ነው ወደ አርባ ምንጭ የተጓዛችሁ? ያስረዱኝ። በመጀመሪያ ደረጃ ይህንን እድል ስለሰጣችን በጣም እናመሰግናለን። ወደ አርባ ምንጭ የተጓዝነው ዋናው አላማው ለምስጋና፣ ለፍቅር፣ ለአንድነት ነው። ምስጋና ስለሚገባቸው የጋሞ አባቶች ደሬዎች ላሳዩት ፍቅር፣ ወንድማማችነት ወጣቶች ናቸው ይህንን ሀሳብ ያመጡት እዛ ድረስ ሂደን ምስጋናችን ማስገባት አለብን ስላሉ ልኡካን ቡድን ይዘን ነው የሄድነው። ዋናው አላማው ለምስጋና ነው። እንግዲህ ዶክተር ምልኬሳ የሚደጋ እርሶ የኦሮሚያን ክልል ወክለው ወጣቶችን ይዘው ወደ ጋሞኮፋ ዞን እንደተጓዙ ነው የተረዳ ነው። አቶ አንጀሎ አርሴ ደግሞ ከጋሞ የአገር ሽማግሌዎች ከተቀባዮቹ አንዱ ኖት። እንዴት ነበር? እስቲ ግለጹልን። አቀባበሉ እንዴት ነበረ? እሺ፣ የአሜሪካን ድምፅ እድሉን ስለሰጠኝ በጣም አመሰግናለሁ። አቀባበሉ እንግዲህ አንደኛ ያው አዲስ አበባ ዙሪያ ኦሮሚያ ልዩ ዞን ክልል ውስጥ ያው አካባቢ ላይ ዳሞ ብሔረሰቦች ላይ በደረሰው ሞት አደጋ ምክንያት በጣም አዝነናል። በባለፈው ሳምንት ውስጥ አዲስ አበባ ዘሰደን ወገኖቻችን በተጠለሉበት ቦታ ለቅሶ ደርሰን ማጽናኛ አድርገን ቀጣይም ደግሞ ይህን ሁኔታ በምን መልኩ ወደ ሰላማዊ ሕይወት እንመልሳለን የሚለውን ሁኔታ ከተለያዩ ክፍሎች ጋር ስንወያይ አዲስ አበባ ነበረ ቆየ ነው። እና በዛ መሰረት ከልብ አዝነው የኦሮሚያ ክልላዊ ብሔራዊ መንግስት ፕሬዚዳንት ክቡር ዶክተር ለማ መገርሳ በሁኔታው አዝነው በቢሮቸው ጠርቶ አነጋግረውናል። በዛ መሰረት የኦሮሚያ አባ ገዳዎች እና የኦሮሚያ ቄሮ ወጣቶች በክልሉ መንግስት አስተባባሪነት አርባ ምንጭ ድረስ መጥተው ምዝጋና ፕሮግራም እንደሚያቀርቡ ገልጸውልናል። በዛ መሰረት በትላንትናው እለት ኤሮብለት ማለት ነው። ቡድኑ ከስልሳ በላይ አባላት ያሉት የኦሮሚያ ክልላዊ መንግስት ኤሮል ና አባገዳ አባቶችን የያዘው አርባ ምንጭ ሲገባ የአርባ ምንጭ የጋሞ ናቶ ወጣቶችም ሞቅና ደመቅ ያለ አቀባበል አድርገውላቸዋል። ምንም እንኳን ነገሩ በሽንግልና መልክ ተፈጥቶ ያላለቀ ቢሆንም ያለው የሁላችንም ምኞት ነገሩን በሰላማዊ መልክ መጨረስና ለሀገሪቱም ለሁለቱም ህዝቦች የጋራ አንድነትና ስምነት ወሳኝ ጉዳይ በመሆኑ በማመን ተቀብለው መሰንግዶም የተደረገው በዛ መልክ ተቀብለናቸዋል እሺ አመሰግናለሁ ዶክተር ሚልኬሳ ሚደጋ እንግዲህ ቀደም ብሎ ጠቆም ያደረጉት ሀሳቡ ራሱ ወደ ጋሞ ማህበረሰብ ተጉዞ ለቅሶ መድረስም ማመስገንም ከኦሮሚያ ወጣቶች እንደመጣ ነው ጠቆም ያደረጉትና እስቲ ይሄን ሰፋ አድርገው ያብራሩልኝ። አሁን ወደ አርባሚ የተጓዘው የቄሮ አባላት በቁጥር ወደ አምሳ ይደርሳሉ። የአባ ገዳዎችም አሉ። ከክልልም የክልል መንግስትን ወክለን ነውም በአመራሮች አሉ ወደዛ ያቀና ነው። በተፈጠረው አዲስ አበባ ውስጥም ቡራዩ አካባቢ በዘግናኝ ሁኔታ እሱን አውግዘናል፣ እንደ መንግስትም አውግዘናል። መፈጠር ያልነበረበት ግን ደግሞ ተፈጥሯል። ከጋሞ ተወላጆችም ከኦሮሞ ተወላጆችም ሰው ተጎድተዋል። ብቻ በአረመናዊ በሆነ መልክ ተፈጸመ ድርጊት ነበር። ይሄ ማንንም ብሄር እንደማይወክል የጋሞንም የኦሮሞንም ብሄር ቄሮውንም ናቶውንም እንደማይወክልና ይሄ የሸፍጦች የሴረኞች ለፖለቲካ ትርፍ ብለው ያደረጉት ህዝብን ከህዝብ ጋር ለመጋጨት አንድነት የለም አገር እንደዚህ ነው ነገር ለፖለቲካ ትርፍ ነው የተደረገው ይህንን እንደ ብሄር ግጭት አድርጎ ስናፈስ ነበርና በተለያየ ሚዲያ እንደ ኦሮሞ ና ጋሞ ህዝብ ተጋጨ ብለው በፌስቡክ የውሸት መረጃዎችን ሲያስተላልፉ ነበር ሰዎችን አስጠጥተዋል በተለይ ደግሞ ከኦሮሞም ከጋሙ ጣ ነገር ነበር በዛም አርባ ምንጭ አካባቢ ሰላማዊ ሰልፎች ነበሩ ማቶዎች ተቆጣጥሮ እርምጃ ለመውሰድ ያስቡ ነበር እና የጋሞ አባቶች ቤሬዎች በጋሞ ባህላዊ አካሄድ ሰው ከሞተም በመግደል በበቀል እንደማይመለስ ስላለ ይሄ ባህል ያንንን ተጠቅመው ናቶዎችን አረጋግቶ ሰው እንደዚህ አይሆንም ብለው ናቶዎችም ምክርን ወስደው ምንም ችግር ሳይፈጠር ምንም ነፍስ ሳይወጣ የአካባቢው ንብረት ሳይወድም በሰላም ተጠናቅቋል። ይሄ እንግዲህ ካስታውሱ እንደሆነ ሳር ይዘው እናቶች ለፊት ተንበርክከው ሆላ ሆላ እያሉ በአካባቢው ባህል ያንን ትልቅ ባህል አሳዩ። ይሄ ደግሞ ለሀገራችን ትልቅ እስት ነው። ይሄንም ማመስገን አለብን። ጠቅላይ ሚኒስቴራችንም በአደባባይ አመስግኗል። ጤሮቹ ደግሞ ዛድረስ ግን የጋሞ አባቶች በሬዎች ተንበርክኮ ነው ምዝጋና ያስገቡት። ለሀገራችን የትልቅ ፍቅር የፍቅር ምንጭ ነው እና የጋሞ ባህል ምንድነው? ሽምግልና የምናውቀው ነገሩ ከተበላሸ በኋላ ነበር። ድሮ የምናውቀው ግጭቶቹ ከተከሰቱ በኋላ ሰው ማስታረቅ ነበር የምናውቀው በጋሞ ባህል አካሄድ ግን ግጭቱ ሳይከሰት የመከልከል የፕሪቬንሽን አፕሮች የሚባለው ትልቅ ባህል ሳይከሰት በፊት መከልከል ችሏል። ይህንን ለኢትዮጵያ ሕዝብ ሁላችንም መማር ያለብን ዓለም መማር ያለባት ትልቅ ባህል በመሆኑ ይህንን እዛ ሂደን ማመስገን አለብን ብለው ወጣቶቹ፣ እኛም ሄደን አብረን ተንበርክተን ነው ለጋሞ አባቶች እተዬው ይሄ ትልቅ ነገር ነው። እናመሰግናለን ብለን ከሁለቱም በኩል የሞቱ ሰዎች ነበሩ። የጋሞ ወንድሞቻችን በዚህ ፖለቲካ ሸፍጦች፣ ሴራዎች ሰለባ የሆኑት ሀዘናችን በጋራ ቲሙ እንዳለ በቡድን እዛ ይሄድ ነው ጋሞ ታሳ ታሳ ታናሞ ታናሞ ብለን ሀዘናችንን ገልጸን፣ ማለት ሁሉም ቦታ የሞተ ወንድማማች ነው። ይህንንም ገልጸን እነሱም ሀዘኑን ተቀብለው በሚያምር መንፈስ ነው። የዛሙ አባትን መስመር ላይ ስላሉ ይጀምሩበታል እሺ በጣም ነው የማመሰግነው ዶክተር ምልኬሳ እንግዲህ በቡራዩ አካባቢ እንዲሁም በአዲስ አበባ ስለተከሰተውና የበርካታ ሰዎች ህይወት ስለጠፋበት ግጭት በተለይም እርስዎ እንደ ገለጹት አሰቃቂ ስለሆነው ግድያ ፖሊስ ምርመራ እያደረገ ነው በምን ምክንያት ተነሳ እንዴት ነው እዛ ደረጃ ሊደርስ የቻለው የሚለውን ተስፋ እናደርጋለን። የኢትዮጵያ ፖሊስ ምርመራውን ካጠናቀቀ በኋላ ከየማህበረሰቡ ደግሞ የሞተ ካለ ይሄንንም ይፋ በተለይ ደግሞ የጋሞ ማህበረሰብ መሪ፣ የሀገር ሽማግሌዎች አንዳንድ ንብረቶች እንዳይጠቁ ያደረጉትን መከላከል ወጣቶቹ ድንጋይ ለመወርወር ሲሉ ወይንም ሲወረውሩ ራሳቸው ተንበርክከው እንዴት እንደተከላከሉ በፌስቡክም ተለቋል እና እሱ በጣም የሚያስገርምና በመላው ኢትዮጵያ ስራ ላይ ሊውል የሚገባው ነገር ነው። አሁን እናንተ ከተገናኛችሁ በኋላ የጋሞ ብሔረሰብ ወጣቶች ወይንም ናቶዎች እንዲሁም ቄሮዎች ተገናኝተው እንዲህ አይነቱ ነገር እንዳይደገም ምንድን ነው እየተነጋገሩት? በምን ሁኔታ ነው እልባት ያገኘው ግንኙነታችሁ? አቶ አንጀሎ አርሴ እሺ፣ ይሄ የጋሞ ባይራዎች ወይም የሀገር ሽማግሌዎች አንድ ጥቃት፣ አንድ እውከት፣ አንድ ችግር ሊፈጠር ሲል አስቀድሞ መከላከል በተለያየ መልኩ ይካሄዳል፣ ይፈጽማል። ከዚህም አንዱ ሳር ይዞ ተንበርክኮ። ነገሩ ሲከፋ ነው መንበርከኩ፣ ወደ መጨረሻ ክፋት ሲመጣ ነው እንግዲህ በላያችን ላይ አልፋችሁ ወዳችሁ ይሄን ፈጽሙ እንጂ እኛ በህይወት እያለን በቁም እያለን አደጋ መፈጠር የለበትም የማለት ባህሪ ነው መንበርከኩ። ይህን የሚተላለፍ ወጣትም ስሜተኛ ሌላ አካልም ካለ ጎሜ ነው፣ ኃጢአት ውስጥ ይገባል። ይህን ያው ባይዳ ወይም ሽማግሌው የእግዚአብሔር ሽማግሌ ነው፣ እግዚአብሔር የፈቀደ ዕድሜ ያለው ነው ሲንበረከክ፣ ይህን ተንበርክኮ ያለውን አልፎ መሄድ ማለት እግዚአብሔርን እንደ መቃወም፣ እግዚአብሔርን እንደ ማስቀየም ስለሚቆጠር ወዲያው ሕሊናቸውን እንዲገዙ እንዲያስቡ ያደርጋል እና ይህን ተቀብሎ ነው ናቶቹ የተመለሱትና ለዚህ እኛም በየጊዜው ጊዜው ምዝጋና ለናቶ እያቀረብን ቆይተናል። ከዛ በተረፈ በዛሬው ፕሮግራም ቄሮም ሆኔ ናቶ ቃለማላ ፈጽመዋል ማለት ይቻላል። ይህም ምንድን ነው? አንደኛ እንዲህ ያሉ ሁኔታዎች ሲፈጠሩ አባቶችን ታላላቆችን ሰምቶ ሁከትን መከላከል የግድ ወጣቱም ሚና መሆኑን በመረዳት እንዲህ ያለ ችግር አደጋ ወደፊትም እንዳይከሰት ናቶ አሁንም ህዝባችን እዛ አካባቢ ሙሉ በሙሉ ያው ተፈናቅሎ ሀብት ንብረቱ ወድሞ መስሪያ እቃውም ጭምር ጠፍቶበት የተመለሰ ስለሆነ ቀጣይ ድጋፍ ያስፈልጋል። ሳይኮሎጂካል ትሪትመንት በጣም ያስፈልገዋል። አሁን የተፈጸመው አደጋ ዶክተር አሁን እንደገለጹት አይነት አሰቃቂ ነበረ። ያን አሰቃቂ ሁኔታ ባይናቸው ያዩ ህጻናት፣ ሴቶች፣ አባት ሲገደል ያዩ ወንድም ሆኑ ሴት ልጆች፣ ሚስቶች ሁሉ ሁኔታውን እያዩ የተፈጸመ ድርጊት ስለሆነ ስነ ልቦና አምሯቸው ታውቋል። ይሄ ትሪትመንት በጣም ያስፈልጋል። ስለዚህ በቀጣይ ደግሞ መስሪያ እንትናቸው ሙሉ የለም። አሁን ወደ ቤታቸው ተመልሷል እንጂ እለት ተዕለት ኑሯቸው የተቃወሰ ስለሆነ ይሄንን ደግሞ በሂደት ማስተካከልን ቀጣይ ሌላ ደግሞ ተመሳሳይ አደጋ እንዳይመጣም የመጠበቅ እንዲጠብቅ ኃላፊነት ቃል እንዲገባ ናቶዎች ጠይቀው ጤራዎችም ለዚህ በሚገባ ያው ተቀብለው እንደሚፈጽሙ ሌላ ጥቃትም እንዳይከሰት የተመለሱትም በአግባቡ ተይዘው ተገቢ ክብካቤና ማቋቋም ተደርጎላቸው ሁሉንም ነገር እንደሚፈጽሙ እንደሚያሳኩ ቃል ገብተዋል። በዛ ልክ ዶክተር ሚልኬሳ እንደገለጹት እጅግ በጣም የተሳካ ስምምነት ያለው ሁለቱም በኩል ማለት ነው። በጋሞ ባይራዎች እና በኦሮሞ አባገዳዎች መካከልም ቃል ያው መግባባት ተደርጓል። አንድ ድርጊት አንድ መጥፎ ሁኔታ ከተፈጠረ በኋላ ማሸማገል ብዙ ጊዜ የሽማግሌዎች ሚና ሆኖ ነበር የሚታየው እና የጋሞ ባህል ከዚህ ለየት የሚያደርገው መከላከል ነው። መከላከል መከላከልን መሰረት ያደረገ ባህል ስለሆነ ይሄ ባህል ለሁለቱ ሕዝቦች ብቻ ሳይሆን ለኢትዮጵያ በመላው ማገልገል አለበት ተብሎ ፎረም ተቋቁሟል። የወጣቶች ፎረም ከቴሮ አራት አባላት ከናቶ አራት አባላት ያሉት የወጣቶች ፎረም ተቋቁሞ ተመርጦ እዛው ቃል ገብቶ ይህ ባህል ይህ ስርዓት የሀገሪቱን አንድነት ከማስጠበቅ አኳያ የሁሉም ኢትዮጵያውያን የብሔር ብሔረሰቦች ሁሉም መብቶች የተከበረበት ሁኔታ እንዲኖር ከመፈለግ አንጻር ያን ለማስፈጸም እነዚህ ናቶች ኃላፊነት ወስዷል፣ ቃል ገብቷል። እጅ ለእጅ ተያይዘው በተግባርም እንደሚያሳዩ ለጉባኤተኛው በሙሉ ቃላቸውን ሰጥተዋል። ይህ አንድ ነገር ሆኖ ያው አባ ገዳዎችም ሆኑ የሀገር ሽማግሌዎች ቀጣይ የደም ማንጻት ስርዓት አለ። በጋሞ ባህል አንደኛ ሳይኮሎጂካሊ የተጎዱ ወገኖችን አእምሯቸው እንዲረጋጋ እርቅ መፈጸሙን እንዲያስታውሱ የተፈጠረውን ሁኔታ እንድረሱ የሚያደርግ በደም በፈርስ ላይ ቆሞ የሚፈጸም መሀላ አለ። ይህ ሲፈጸም ከተጎዳው ወገንም ጎጂው በቀጥታ ባይገኝም ጉዳት በተፈጸመበት አካባቢ ያለው ህብረተሰብ ተወካዮች በተገኙበት ልክ ዛሬ መጥተው እዚህ የጋሞን ህዝብ ታሳ ታናሞ እኔን እኔን እኔን ይብላኝ ሞት እኔን ይብላኝ ብለው ያው እንዳጽናኑት እንደደረሱት ሁሉ እዛም ቢሆን ይህንን ሁኔታ ለአንድና ለመጨረሻ ጊዜ ለማጽናናት ያው የሚደረገው ባህላዊ ስርዓት አለ ይሄ እስከሚያልቅ ድረስ ይሄ መንገድ ጥድጊያ ሆኖ የሚያገለግል እና ሁለቱንም ህዝቦች ነው ምክንያቱም የጋሞ ህዝብ ያስብ የነበረው ኦሮሞ በወገኖቼ ላይ ጥቃት ፈጸመ የሚል ነበረ ግን ይሄ የተሳሳተ መሆኑን ሮ በዚህ ጉዳይ እጁ እንደሌለበት የኦሮሞ ህዝብ እጁ እንደሌለበት እርግጥም እናምናለን የኦሮሞ ህዝብ ብዙዎቹን ደብቆ ሸሽጎ ከአደጋው አትርፏቸዋል ነገር ግን አንዳንድ የተሳተፉ ክፍሎች አሉ። እነዚህ እንግዲህ ከየት መጡ በየት መጡ እንዳልነው የፖለቲካ ኢንተረስት አላቸው፣ ፍላጎት አላቸው ወይስ የጥቅም የኢኮኖሚ ኢንተረስት ኖሯቸው ነው የምለው ገና በምርመራ ላይ ነው። ምርመራው ደግሞ በራሱ ሂደት እስከ መጨረሻው ቀጥሎ ወንጀለኞች ለህግ እንደሚቀርቡ በጉባኤው ላይም ከኦሮሚያ የመጡ አባገዳዎችም የመንግስት ተወካዮችም ቀይሮ ወጣቶችም ገልጸውልናል። በዛ መሰረት ለምርመራው ግብአት የሚሆኑ ነገሮችን ጥቆማዎችን ከማቅረብ ጭም እንደሚሳተፉና እየተሳተፉም እንደሆነ ተብራርቶ ተገልጾልናል። ከዚህ የተነሳ የጋሞ ሕዝብም አስቀድሞ የነበረውን ሁሉንም አንድ ላይ የመፈረጅ ሁኔታ የነበረውን አጥርቶ ጉዳቱን የፈጸሙ አካላት እነማን እንደሆኑ ያ ተለይቶ እስከሚታወቅ ድረስ ተግባሩ የሮሞ ህዝብም ሆነ የቄሮዎች ተግባር አለመሆኑን በመገንዘብ ለቀጣይ እርቅ ስርዓት የሚያስፈልጉ ቅድመ ሁኔታዎችን በማመቻቸት በአጭር ጊዜ ውስጥ ቃል በመግባባት ነው። የተለያየ ነው። እሺ እንግዲህ አሁን ያሉኝ ቀጣይ ሂደት አለ። ደም ማንሳት ያሉት የሀገር ሽማግሌዎች ወይንም አባገዳዎች ቡራዩ አካባቢ ሊከናወን የሚችል እቅድ ተይዟል። እሱን ደግሞ በደረሰ ጊዜ በዛ ላይ እንዘግባለን። ተወከሉ መድረክ አቋቁመዋል ስላሏቸው የናቶና የቄሮ ተወካዮች ሰዎችም እንዲሁ ወጣቶቹን ደውለን እናነጋግራቸዋለን። ለዛሬ ግን ለጊዜያችሁ በጣም ነው የማመሰግነው። ዶክተር ሚልኬሳ መንገድ ላይ ናቸው እየነዱ ወደ አዲስ አበባ እና ቁሜ ነው እና የማነጋግራቸው። ለዚህ ምሽት ይበቃናል። እሺ እኛም በጣም በጣም እናመሰግናለን የኦሮሚያን ቡድን በአጠቃላይ የክልሉን ፕሬዚዳንት ጨምሮ ከልብ እናመሰግናለን። የደቡብ ክልል ዛሬ በተወካያቸው አማካኝነት የጋሞን ሕዝብ ለማረጋጋት ያደረጉት ንግግራቸውም ጭምር ማራኪ የሆኑት የክልሉ ትምህርት ቢሮ ኃላፊ ዶክተር እሸቱን ጨምሮ የዞኑን አስተዳዳሪ ይህንን ፕሮግራም ፋሲሊቴት በማድረግ ስላደረጉት አስተዋጽኦ ከልብ እናመሰግናለን የአሜሪካ ድምፅ ሬዲዮ ያው አማርኛ ክፍሉን ከልብ ከልብ ለማመስገን ወዳለሁ ትዝታ አንቺንም በጣም አመሰግናለሁ እሺ እኔም በአድማጮቼ ስም አመሰግናለሁ መልካም መስቀል ለሁለታቸው መልካም በዓል አሜን አሜን